ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የታዋቂ ሰዎችን ታሪክ መዘከር፣ ከትቦ ማቆየትና ለትውልድ ማስተላለፍ የታሪክ አዋቂዎች ወይም ባለሙያዎች ድርሻ ቢሆንም አልፎ አልፎም ቢሆን ግለሰቦች ይህንን ተግባር ሲፈጽሙ መታየቱ አልቀረም። በተለይ ደግሞ የታሪኩ ባለቤት በሕይወት ዘመን ባለበት ግለ ታሪኩ ሲዘጋጅ በስማ በለው ሳይሆን ቀጥተኛ የሆነ መረጃን በማግኘት ደረጃ የሚገኘው ጠቀሜታ የጎላ ነው። በቅርቡ በዚህ በከተማችን በሜልበርን የአንድ ታላቅ ሰው ታሪክ በፊልም መልክ ተዘጋጅቶ ይፋ ሆኖ ነበር። የታሪኩ ባለቤት አቶ ወንድሙ በቀለ ናቸው። አቶ ወንድሙ በቀለ በ1900 53 ዓ ም የኤሌክትሪክ ወይም ደግሞ መብራት ኃይል በመባል የሚታወቀውን የእግር ኳስ ቡድን ለመጀመሪያ ጊዜ በመመስረት ያለማቋረጥ ለ አስራ ሰባት ዓመታት በአሰልጠኝነት የቆዩ ባለሙያ ናቸው። ኢትዮጵያ ለአንደኛው የአፍሪካ ዋንጫ ካርቱም ላይ ስትጫወትም ከመጀመሪያዎቹ ተጫዋቾች መካከል አንዱ ነበሩ። ከዚህም በተጨማሪ በአፍሪካም ሆነ ምናልባትም በዓለም መድረክ ራሱ የብሔራዊ የእግር ኳስ ቡድን ተጫዋች ሆኖ ሌሎች ሁለት የብሔራዊ እግር ኳስ ቡድን ተጫዋች ልጆችን በማፍራት ከአቢዲ ፔሌ በመቀጠል ብቸኛው የሆኑት እሳቸው አቶ ወንድሙ በቀለ ናቸው። ልጆቻቸው አቶ ኤርሚያስ ወንድሙና አቶ ሰለሞን ወንድሙ በሞሪሸስ ተጫውተው እዛው በመቅረት ወደ አውስትራሊያ እስካቀኑበት ጊዜ ድረስ በቅድሚያም ለክለቦች ከዚያም ለብሔራዊ ቡድን ተጫዋቾች በመሆን አገራቸውን ያስጠሩ ነበሩ። የግለ ታሪካቸውን በፊልም አቀናብሮ ይፋ ያደረገው የኪነ ጥበብ ባለሙያ የሆነው የሜልበርኑ አብይ አየለ ሲሆን እሱም በመክፈቻው ላይ ለምን ይህንን ፊልም እንዳዘጋጀ ይህን ተናግሮ ነበር። የጋሽ ወንድሙን የህይወት ታሪክ በሚመለከት ይህም ባዮግራፊ በሚመለከት ትልቁን የአንበሳውን ድርሻ የሚወስደው አስፋው ስለሆነ ባካቸው አስፋውን አመስግኑልኝ። በአንድ ወቅት የካቲት 12 1986 ሻምፒዮን የተሰኘው የስፖርት ጋዜጣ አንድ መጣጥፍ ነገር አቅርቦ ነበረ። ጋሽ ወንድሙም በሚመለከት ነው። ጊዮርጊስ ሁለት እድል ይዞ ሲገባ፣ የመቻል እድል ማሸነፍ ብቻ ነው። የዛን ጊዜ የመቻል ተጫዋች ናቸው እሳቸው። ዘጠናው ደቂቃ ሊፈጸም የቀሩት ጥቂት ሰኮንዶች ነው። የጊዮርጊስ ደጋፊዎች በደስታ ማዕበል ተውጠው መውጣት ጀምረዋል። የመቻልም አኩርፎ ጸጉራቸውን እየነጩ እየወጡ ናቸው። ጨዋታ ሊፈጸም 30 ሰከንድ ነው የቀረው። ከበደ መታፈሪያ በአየር የላካትን ኳስ በጭንቅላታ አስተካከዬ ከመረብ አሳረፍኳት አየሩ በጉም ተሸፈነ ድብልቅልቅ አለ ጨዋታው ሁለላ እንዳለቀ ክለቤ አሸናፊነት ድል አገኘ ይህን ጨዋታ ጊዮርጊስ ቢያሸንፈው ኖሮ ለአቶ ይድነቃቸው የጨዋታ ማቆም ጋር ታሪካዊ ግንኙነት ነበረው ይህ ታሪክ አቶ ይድነቃቸውን ቆሽታቸውን እንዳገመነው ለረጅም ዘመን በየአጋጣሚው ሲወሳ ይኖራል ይህ የአቶ ወንድሙ ቃል ሻምፒዮን ለተሰኘው የስፖርት ጋዜጣ የካቲት 12 1986 የሰጡት ቃል ነው ከእግሬ ይልቅ በጭንቅላት ያስቆጠርኳቸው ጎሎች ታሪካዊነት አላቸው። የእሳቸው ቃል ነው። በሜልበርን ከተማ ፊልሙ ይፋ ሲሆን አቶ ወንድሙ ከበደና ከ50 ዓመት በላይ በትዳር አብረዋቸው የዘለቁት የትዳራቻቸው ወይዘሮ አልማዝ ጌታሁን በአገር ባህል ልብሶቻቸው ደምቀውና በልጆቻቸው እንዲሁም በታዳሚዎች ታጅበው የተገኙ ሲሆን እኛም በስፍራው ተገኝተን አቶ ወንድሙን የፊልሙ ይዘት የፈጠረባቸውን ስሜት እንዲገልጹልን ጠይቀናቸው ነበር። በጣም ደስ የሚል ነው። ካሰብኩት በላይ ነው። በህይወት መኖሬ ሳይሆን ለወደፊት ታሪኬን ያዘጋጅና የማቅረቡ አስፋውና አብይ አየለ በጣም ነው ማመሰግናቸው። ዛሬ የመጣው ሰው በጣም አመሰግናለሁ። ስፖርት እኔ ብቻ አይደለም የተጫወትኩት፣ ብዙ ናቸው፣ ብዙ አሳልፈዋል። እኔ ትልቁ ስራዬ ነው ብዬ እኔ ባልናገርም ሰው ነው ማስረጃ ሆኖ የሚመሰክር እና ሰዎች የኔን ታሪክ ሲያውቁና ሲሰሙ እኔ ማንነ ጀግንነቴን ያውቃል። ትልቁ ስራዬ ኤሌክትሪክ ስፖርት ክለብ፣ አሁን ኤሌክትሪክ ተብሎ በስፖርት መድረክ ላይ የሚጠራው እኔ ከየትምህርት ቤቱ ሰብስቤ ተጫዋቾች ከየሜዳው እየዞርኩ ሰብስቤ ኤሌክትሪክ የሚለውን ቡድን በ953 ዓመተ ምህረት መስርቼ ክለቡንም ሁሉ እንዲሰራ አድርጌ ኤሌክትሪክ ስፖርት ክለብ ተብሎ እየረዳኝ ሀሳቤንም እየተቀበለኝ ኤሌትሪክ ስፖርት ክለብ አሁን አለበት ደረጃ ደርሷል። አዎ መብራታዊ ማለት ነው። ልጆቼም ቢሆኑ ከህፃንነታቸው ባገኙት በራሳቸው ፍላጎት የእግር ኳስ ጨዋታ እኔም ደግሞ እያበረታታው ወደ ትልቅ ደረጃ ደርሰዋል። የብሔራዊ ቡድን ተጫዋች ሆነዋል። እኔም ራሴ ልጆቹ በጋዜጣ ላይ እንዲያውም ልጆቹ ለብሔራዊ ቡድን የተጫወቱ አባታቸው ለብሔራዊ ቡድን የተጫወተ ማን ነው ተብሎ በጋዜጣ ሲጠየቅ ያንን የህዝብ ጥያቄ መጥቶ ጋዜጣ ላይ ሲወጣ ግማሹ አቶ ይድነቃቸው ነው የተባለ ግማሹ የተዘበራረቀ ሆነ። ለብሔራዊ ቡድን የተሰለፉ ሁለት ወንድማማቾች እኔ ተጫዋች ሆኜ እነሱ ተጫዋች ሆነው፣ እኔም ለብሔራዊ ቡድን ተጫዋቼ፣ እነሱም ለብሔራዊ ቡድን ተጫዋቾቹን ያወጣሁት እኔ ብቻ ነኝ። እነ ኤርሚያስ ለብሔራዊ ቡድን ሞሪሸስ ጨዋታ ሲሄዱ ሞሪሸስ ላይ ተጫውተው ሞሪሽስን ቡድን አሸንፈው በዛ ቀሩ። በተለይ ደግሞ ልጆቻቸው ኤርሚያስና ሰለሞን በሞሪሽስ የመቅረታቸው ዜና ሲነገራቸው ደርሶባቸው የነበረውን ጥልቅ ሀዘንእንዲህ ሲሉ ነበር የገለጹልን ሲቀሩ እነህ ልጆች ከመሄዳቸው በፊት እኔ እናሳ ቁጭ ብለን ቤት እናንተ ልጆች ተጫዋቾች ይጠፋሉ ይባላል እና እንዳትጠፉ ደግሞ አላችሁ እና በድርጅቶች ትሰራላችሁ እና እንዳትጠፉ አልኳቸው። እቤት ቁጭ አድርገናቸው እንደ አየት ስናደረጋቸው ሁለቱ ይጠቃቅሳሉ። በኋላ ተነስተው ሄዱ። እዛ ሞሪሶስ ተጫወቱ እና አሸንፈው ተጫዋቾች ይጠፋሉ ጀርመን ሬዲዮ ጣቢያ አለ። እሱን ስናዳምጥ እና ተጫዋቾች ይጠፉ ብሎ ሬዲዮ ሰማን አሉ። ደጋፊ የኔ ጓደኞችም ሌሎችም ሬዲዮ ሰምተናል። ኤርሚያስም ሰለሞንም ስድስት ናቸው ተጫዋቾች ቀሩ አሉ። አይ ያችን ቃላት ተናገርያለሁ እና አይጠፉም የኔ ልጆች አልኳቸው፣ አይጠፉም። አዎ እኔ ስራ ቦታ ነበር። ከስራ ተነስች፣ ለምሳሌ ሲሄድ እህቶቻቸው ሲሰብለ፣ ሌላ ደግሞ የዘመድ ጓደኛ ልጅ አለች፣ ኤርፖርት ለመቀበል ይሄዳል። ሄዱ የሉም እነሱ። በኋላ እንዴት ነው ምንድነው ጭራ አላችሁ ልጆቹ እንዴት ነው ጠፉ? መጡ ስል ሁሉም ለቅሶ በለቅሶ ሆነ። ተላቀስ። አይ በኋላ ጓደኞች ብዙዎቹ አትዘን፣ ልጆችህ ይማራሉ። ነገ ከእናንተ ጋር ሊሆኑ ይችላሉ። አታስብ፣ ነገ ከአንተ ጋር ይሆናሉ። ጓደኞቼ አጽናኑኝና ከዛ ሰለሞን ደብዳቤ ሲጽፍ አባታችን፣ እናንተ ደግሞ ከእኛ ጋር ትሆናላችኋል እና ከዘጠኝ ዓመት በኋላ ለስድስት ወር መጣን። ስድስት ወር መጣንና አይተናቸው ተመለስን። ከዛ ከስድስት ወር በኋላ እንደገና የእኛን ስፖንሰር አድርገው ሁላችንም አስገቡን እዚህ። የትዳራቻቸውና ረዳታቸው ወይዘሮ አልማዝ ጌታሁን የዕለቱን ስሜታቸውን በደስታ ነበር የገለጹልን። ወይዘሮ አልማዝ ጌታ አሁን እንኳን ደስ ያሉት። አመሰግናለሁ ማርትዬ። በጣም ደስ ብሎኛል። ብዙ ትዝታዎችንም ቀስቅሶ ብኝ ሲያስለቅሰኝም ነበር። የደስታ አምባ ነው ማለት ነው እና ደስ ብሎኛል በጣም። እርስዎ የስፖርተኛ ባለቤት ኖት። በኢትዮጵያ ብሔራዊ ቡድን ትልቅ አሻራ ጥለው ያለፉ ኳስ ተጫዋቾችን የወለዱ ያፈሩ እናት ኖት። እናትና ባለቤት መሆን የሚሰጡት ስሜት ምንድን ነው? በጣም ነው ደስ የሚለኝ። በእርግጥ ልጆቹ ያው ለሀገር የሚያኮ ኮራ ታሪክ ስለፈጸሙ ደስ ይለኛል እና ቤተሰባችን የፍቅር ቤተሰብ ነው። በጣም ነው ደስ የሚለኝ ደስ ብሎኛል። ከማስታውሰው ይገርምሻል፣ ገና እጮኛሞች ሳለን አቶ ወንድሙ ጅማ እግር ኳስ ሲጫወት ጉልበቱን ተመቶ ተጎድቶ ነበረ ሆስፒታል ገብቶ በሕክምናም እንደገና በባህል ሕክምናም ተደርጎለታል። ያ ሁሉ አሳሳቢ ነበር። ከዛ በኋላ ደግሞ አሰልጣኝ ሆኖ ቡድኑ በሚጫወትበት ጊዜ እምልሽ ሰው እንደመሆናችን መጠን በጊዜው ቡድኑ ያሸነ ንፍለት እንጓጓለን፣ ይጨንቀናል፣ ዜናው ይናፍቀናል። እንደዛ አይነት ትዝታ ነበር። በኋላ ደግሞ ያው ኤርሚያስ ደርሶ ገና በለጋ እድሜው ሲጫወት ቁመት ብቻ ነው ያለው እንጂ ገና በእድሜ በሳል አልነበረም። በቃ ኔ ይሄ ልጅ ገና አካሉ ሳይጠነክር አጥንቱ ሳይጠነክር ሄዶ እግሩ ቢሰበርስ ሁልጊዜ መሳሳት ነበረ፣ እሳሳለት ነበር። ያው እንግዲህ በሐኪምም በምንም ታስመርምረውት በጊዜው በጣም እውቅ ተጫዋች ስለነበረ ለቡኑ እንዲሰለፍ አድርገ ተዘርግተዋታል መጨረሻ ግን ያው በተጫዋችነታቸው ደስ ሲለን ወጥተው በመቅረታቸው ደግሞ ልክ የሞቱብን ያህል ታላቅ ሀዘን ተሰምቶን እኛም ስናለቅስ ቤተ ዘመድ ወዳጅ ዘመድ ሁሉ እየመጣ ሲያስተዛዝነን ነበር። በኋላ ግን ያው ወደ ደስታ ተለወጠ። የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረው ኤርሚያስ ወንድሙም የአባቱ የአቶ ወንድሙ ከበደ ታሪክ በሕይወት ሳሉ ይፋ መውጣቱን አውድሷል። በጣም ቃላት ያንሰኛል ለመግለጽ በሕይወቱ እያለ ማየቱ ለቤተሰቦቻችንም በሙሉ ትልቅ ኩራት ይሰማናል። በተለይ ለአስፋውና ለአብይ ትልቅ ምስጋና ለማቅረብ ፈልጋለሁኝ። በዚህ አጋጣሚ ደግሞ ታሪኩ የሱ ብቻ ሳይሆን ከሱ ጋር የነበሩት የድሮ ስፖርተኞች በተለያየ የመስክ ኢትዮጵያን ላበረከቱት ምሳሌ በመሆን የሌሎቹም ታሪክ እንደዚህ ለህዝብ የሚቀርብበትን አጋጣሚ ይፈጥራል ብዬ አስባለሁኝ። ሰለሞን ወንድሙም እንዲሁ በተመሳሳይ ነበር ስሜቱን የገለጸልን አቶ ወንድሙ በህይወት ዘመኑ ያደረጋቸው ነገሮች ምን እንኳን በአንድ ሰዓት ውስጥ ተጠቃልለው የሚቀርቡም ባይሆኑ የተሰጠው ትኩረትና በማየትም ራሱ የመጡት ሰዎች በጣም ለአባታችን ያለውን ፍቅርና ክብር የሚያሳይ ነው። ምንም እንኳን የኛ አባቱ ቢሆኑ ቢገኝም ሁሉም እያንዳንዱ በቤተሰቡ የእንዲህ አይነት አባትና እናት ባለቤቶች የሆኑ ብዙ ወላጆች እንዳሉ እናቃለን። ሆኖም ግን በዚህ አጋጣሚ እሱ ሁኔታ ጎልቶ በመታየቱ ሌሎችም ቤተሰቦች በልጆቻቸው የሚኮሩ እንዳለው ራሱ እናምናለን። የአቶ ወንድሙ እግር ኳስ ተጫዋችነት እንዲሁም ደግሞ ዳኛ ሆነው ማገልገላቸው በአንተ በብሔራዊ ቡድንም ሆነ በተለያዩ ክለቦች ላይ እንድትሳተፍ ጥሎት ያለፈው አሻራ ምን ይመስላል? አባታችን ያው ከልጅነት ጀምሮ በኳስ ሜዳ አካባቢ ዞን የሚዞርና በአሰልጣኝነትም ደግሞ ከሱ ጋራ አብረው የሚሰለጥኑት ተጫዋቾችም ለሱ ባላቸው ፍቅር ለእኛም ያላቸውን ፍቅር በሚያሳዩበት ሰዓት አብዛኛዎቹ የሚያበረታቱን ነገር ምንድን ነው ኳሱን ጥበቡ ጀምሮ ከስፖርቱ ጀምሮ ያለው ዲሲፕሊን እና ጠንክሮ የመስራትን ሁኔታ በየጊዜው እያበረታቱን ነው እዚህ ልንደርስ የቻል ነው። ግን የአባታችን ትልቁ ኮንትሪቢሽን ምንድን ነው? አባት ማለት ያው ሃያ አራት ሰዓት ሙሉ የሚቆጣጠር ሰው ስለሆነ ከመጥፎ ባህሪዎች፣ አጓጉል ቦታዎች በተሻለ ሁኔታ ከሌሎች ጎላ ብለን እንድንወጣ ያደረገው ትልቅ ኮንትሪቢሽን እንዳለ አምናለሁ። ምንም እንኳን አብዛኛው ታሪኩ በአቶ ወንድሞ ዙሪያ ያጠነጠነ ቢሆንም የቤተሰቡን አጠቃላይ ገጽታ በኢትዮጵያ የእግር ኳስ ጨዋታ ታሪክ የፈጠረውን ስሜት ለሴት ልጆቻቸው የትምህርት ቤት ህይወት ያቀዳጃቸውን ልዩ ተቀባይነት በምልሰት የገለጹልን ወይዘሮ ሰላም ወንድሙ ነበሩ። በመጀመሪያ ይህን ሁሉ ዘመን ጠብቆ በሰላም በጤና ላደረሰን ለአምላካችን ለእግዚአብሔር ትልቅ ምስጋና አቀርባለሁኝ። ስለ አባቴ ህይወት ታሪክ ይህንን ታሪክ ሲሰራ ብዙ መስዋዕትነት ከፍሎ ነው። ብርድ ፀሐይ ዝናብ ነው ጨለማ ነው ሳይል ብዙ መስዋዕትነቶችን ከፍሏል። በዛ ላይ አባት ብቻ ሳይሆን ወንድምም ጥሩ አያራያችን ነው። እና በጣም የፍቅር ሰው ነው አባቴ። ስለ አባቴ ብዙ መናገር አልችልም። እናቴም እንደዛው እና በጣም ደስ ብሎኛል። እኔ ሀይ ስኩል እያለው ነው የእነሱ የብሔራዊ ቡድን ተጫዋች የነበሩት እና በእነሱ ዝነኝነት እኔ የምታወቅ ነበረ። በመንገድ ላይ የኤርሚያስ እህት መጣች፣ የሰለሞን እህት መጣች እየተባልኩኝ ታዋቂ ሆኛለሁ ማለት እችላለሁ። እና ለዛ ሁሉ አስተዋጽኦ አባቴ ነው። ለዚህ ሁሉ የህይወታችን ለውጥ ደግሞ አባቴ ያፈራቸው ሁለት ወንድሞቼ ሰለሞን ወንድሙና ኤርሚያስ ወንድሙ ናቸው። እና ከልብም ወዳቸው ና ማመሰግናቸው። ወንድሞችም አባቴም እናቴም ናቸው። ወይዘሮ ሰብለ ወንድሙ፣ እንደሚታወቀው በዛሬው እለት የአባታችሁ ያት ወንድሙ ግለ ታሪክ ይፋ ሆኗል። ለእርስ በግሎ የፈጠረ ሎት ስሜት ምን ይመስላል? እኔ በጣም ደስተኛ ነኝ። አባቴ ህንን ቀን ደርሶ በህይወት ተገናኝቶ ከሁሉም ሰው ጋር ለማየት መበቃቱ ለጠራው ሰው ሁሉ ና በአክብሮ ጥሪያውን አክብሮ ለመጣ ሰው በሙሉ በጣም ትልቅ ምስጋና አቀርባለሁ እና ትልቅ ታሪካዊ ቀን ነው ለእኔ የብሔራዊ ቡድናችን ተጫዋች እህት መሆን ልጅ መሆን አይነት ስሜት ነው የሚሰጠው። በእርስዎ በግል ህይወቶት ውስጥ በጣም ኩራት ይሰማኛል፣ የቶ ወንድሙ ልጅ በመሆኔ በተረፈ ደግሞ በኤርሚያስ ወንድሙ ና በሰለሞን ወንድሙ እህትነት ወንድምነት በጣም እኮራለሁ። ከአባታችን ቀጥሎ ለዚህ ያደረሱን እነሱ ናቸው ብዬ ያምናለሁ ና ትልቅ አክብሮት ና የጠለቀ ምስጋና ላቀርብ እወዳለሁ። ለወንድሞቼም ለአባቴም በጣም ደስ ብሎኛል። ግለ ታሪኩ ይዘጋጅ ዘንድ ከሀሳብ ጀምሮ እስከ ፍጻሜው ድረስ እገዛቸው ያልተለየው አቶ አስፋው ሳህሉም ፍጻሜውን በማየታቸው የተሰማቸውን ደስታ ገልጸው ነበር። አንድ ነገር ከመሰራቱ በፊት ያቺ ሀገር ማለት ከኢትዮጵያ የሚመጡ ሰዎች ችሎታችን፣ ውበታችን፣ ያለን ነገር ሩቅ ሀገር መተን ለተተኪቱ ለማሳየት በመቻላችን ትልቅ ደስታ ተሳምቶኛል፣ መግለጽም አልችለው። ግን ከፕሮግራሙ ውጪ ፕሮግራሙን ለመስራት ተነሳስቶና የሰራው አብያየለ አቶ ወንድሙ ሲጫወቱ፣ ኤርሚያስ ሲጫወት፣ ሌሎቹ ሲጫወቱ ያልነበረ ሰው ነው። ግን ታሪካችን አስፈላጊነት ስላለው ታሪካችን ለሌላ ሰው መወረስ አለበት። ሁለተኛ ደግሞ የሰውን እውነተኛ ታሪክ ለመስራት መወለድ አስፈላጊ አይደለም። ከዛ ግለሰብ እና ሙያውን ማወቅ በሚለው ላይ ተነስቶ ይሄንን ስለሰራ ለአብይም ትልቅ ምስጋና ማቅረብ ወዳለሁ። ሌላው ግን መለመድና ማደግ ያለበት በስፖርቱ ብቻ ሲሆን ማንኛውንም ነገር እዚህ ሀገር ላደረጉል ሰዎች ሁሉ ማመስገን ይገባናል። ዛሬ ያየሁት የሰው ብዛት፣ የተሰራው ስራ ደግሞ በጣም አመርቂና አስደሳች ስለሆነ በጣም ደስ ብሎኛል። የግለ ታሪኩ አዘጋጅ የኪነ ጥበብ ባለሙያው አብይ አየለ ጀግና በሚል ስም ለሰየማቸው ለአቶ ወንድሙ በቀለ የበኩሉን አስተዋጽኦ ማበርከቱንና ሌሎች ታዋቂ ኢትዮጵያውያንም እንዲሁ እንደዚህ አይነት ስራዎች ይሰሩላቸው ዘንድ ከግል ልምዱ በመነሳት ጥቆማውን አቅርቧል። እዚ ሀገር ከመጣውበት ጊዜ ጀምሮ ትልቁ የማህበረሰቡ ማሰባሰቢያ ቦታ እግር ኳስ ነው። እዛ እግር ኳስ ቦታ ላይ ከመጣውበት ጊዜ ጀምሮ ይሄዳለሁ ብዙ ጊዜ። ከዛን ጊዜ ጀምሮ አስፋው ሲያሰለጥን አብሬው ነኝ። እሱ የኔን ሙያ ቃል ሁልጊዜ ይሄን ነገር ያነሳለኛል። ሀሳቡንም ሁልጊዜ ወደ ፊልም ከመግባቱ በፊት የተለያየ አጋጣሚ ይሄ ነገር መሰራት አለበት፣ እዚ ገር መስራት የምትችለው አንተና ያት ወንድሙ ታሪክ እንዲህ ነው እንዲህ ነው ሲል በተወሰነ ደረጃ ስለሳቸው በአቅም ሞር ስለሳቸው በጥልቀት እንዳቅ ገፋፋኝ። ብዙ ነገር በማይበቅ ጊዜ በኋላ በተወሰነ ደረጃ ዝግጅት ማድረግ ሲጀምር አስፋው ሞራል የበለጠ ጠነከርና ብዙ ማቴሪያሎች አሉት። እሱ በጣም ብዙ ስለሳቸውም ስለ እግር ኳስም በጣም ብዙ ነገሮች ስላሉት እነዛን ነገሮች ለእኔ አስተላለፈልኝ። በሀሳብ ደረጃም ብዙ ነገሮች ነገረኝ። በቃ ገፋበት በዛ ማለት ና ብዙ ሰዎችን ኢንተር እያደረኩ እያወራው ስመጣ ታሪኩ በጣም የሚመስጥ ነው። አቶ ወንድሙ ጀግና ናቸው። የሰሩት ስራ በሌላው ዓለም ቢሆን ሀውልት ይቆምላቸዋል። ስቴዲየም በስማቸው ይሰየማል። መብራት ኃይል ስፖርት ግቢ ውስጥ የሳቸው ሀውልት ተቀርጾ ይቆማል። በተለይ 17 ዓመት አንድም ቡድን አሰለጥኑ የሚለው ነገር ደግሞ ማረከኝ። ከዛ ቀጥታ ወደ ታሪኩ ገባዋኝ። ፊልሙን እንደተከታተልኩት የተለያዩ ቆየት ያሉ ፊልሞችን አካተሃል። ከዛ በተረፈ ደግሞ ኢትዮጵያ ድረስ ሄደህ የተለያዩ ቃለመጠይቆችን አድርገሃል። ያንደን ሰው ታሪክ ከትቦ ለማስቀመጥ በግል የከፈልከው ዋጋ ምን ይመስላል? አንዳንድ ምስሎችን ከዩቲዩብ ላይ ያገኘዋቸው አሉ። ኢትዮጵያ ግን ቤተሰብ ጥየቃ በሚሄድበት ጊዜ ይህን ነገር እንደምሰራ ካስፎ ጋር ተነጋገርን። በአጋጣሚ አቶ ወንድሞም እዛ ነበሩ። እሳቸው ያሰለጥኗቸውን እዛ ያያይሻቸውን ሰዎች አገኟቸው። ሰዎቹ ስለ አቶ ወንድሙ ለመናገር ሁልጊዜ ሬዲ ናቸው። የአቶ ወንድሙን አሰጣኝነት ብቃት፣ የአቶ ወንድሙን ጀማሪነት ሁልጊዜ እንደመሰከሩ ነው እና በእርግጥ ኢትዮጵያ በፊት የራሴን ፕሮዳክሽን እሰራ ስለነበረ ብዙዎች ሰዎችን ስለማቅ እነዛ ካሜራ ይዘው እንዲመጡልኝ አድርጌ ነው የሰራሁት። ግን እነዛም ሆኖም በአጭር ጊዜ ነው ይሄ ነገር የተደረገ። የህኩትም ለአጭር ጊዜ ስለነበረ ትንሽ ውጣውረድ ነበረው። ግን ያ የስራው አካል ስለሆነ መሆን ነበረበት ሆነ። በቃለ ምልልሳችን ላይ ለተሳት ያሰፉት ሁሉ ምስጋናችን የላቀ ነው። ለኤስፔስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።